መዝሙር አንድ መቶ ሰላሳ ስምንት አቤቱ በፍጹም ልቤ ያመሰግንሃለሁ የአፌን ነገር ሰምተኸኛልና፣ በመላእክት ፊት እዘምርልሃለሁ። ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ምሕረትህና ስለ እውነትህ ስምህንም አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና። በጠራሁ ቀን በፍጥነት አድምጠኝ፣ ነፍሴን በኃይልህ በብዙ አጸናሃት። አቤቱ የምድር ነገሥታት ሁሉ ያመሰግኑሃል የአፍህን ቃል ሁሉ ሰምተዋልና በእግዚአብሔርም መንገድ ይዘምራሉ። የእግዚአብሔር ክብር ታላቅ ነውና፣ እግዚአብሔር ከፍ ያለ ነውና፣ ወደ ችግረኞችም ይመለከታልና፣ ትዕቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ። በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ፣ ቀኚ ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ችላ አትበል።